ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክስ አማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ እንቆያለን። ሰላም እንደምናመሻችሁ የኢትዮጵያው ጠቅላይ ሚኒስትር ከፓርቲና ከመንግስት ስልጣናቸውን ስራቸውን በፈቃድ ሊለቁ ደብዳቤ አስገብተዋል እነዚህን ጥያቄዎች ያቀረብኩበት ዋናው ምክንያት በሀገራችን ዘላቂ ሰላም እንዲረጋገጥ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው የጠቅላይ ሚኒስትሩ የስልጣን መልቀቂያ ጥያቄ 180 አባላት ባሉት የኢህአዴግ ምክር ቤት ስብሰባ ውሳኔ እንደሚያገኝና ተተኪ የሚመረጥበት አሰራር መኖሩን የመንግስቱ ቃል አቀባይ ዶክተር ነገሪ ሌንጮ ገልጸውልናል። ሊቀመንበር የሚመርጠው ምክር ቤቱ በሚሰበሰብበት ጊዜ ከዚህ በፊት ሲደረግ እንደነበረው በምክር ቤቱ የሚመረጥበት ሁኔታ አለ። ያ ደግሞ ካስፈለገ አስቸኳይ ስብሰባ የሚጠራበት ሁኔታ አለ፣ በመደበኛ የሚገናኝበት ሁኔታ አለ። በዛ ሂደት ሁኔታዎች ሁሉ የሚያስፈልጉት ቦታቸውን የሚይዙበት ሂደት ነው የሚኖረው ማለት ነው። የጠቅላይ ሚኒስትሩን ስልጣን መልቀቅ አስመልክቶ የህግ ባለሙያ ጋብዘናል። ያልሆነ ለምንድነው ጠቅላይ ሚኒስትሩ ምክር ቤቱ አይዞ ጉዳያቸው እስኪወስን ድረስ ያልጠበቃል? ለምንድን ነው የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን ግጭት፣ የህዝብ መናገር የፈለጓል? ለምን አንደኛውን ምክር ቤቱ ከወሰነ በኋላ ወደ ፓርላማ ቀርበው ጉዳያቸው ፓርላማ ወዲያውኑ ተሰብስበው አጅ ወዲያውኑ ጥያቄያቸውን ተቀጥሎ ሌላ ጠቅላይ ሚኒስትር ወዲያውኑ መርጦ የተረጋጋ አይነት ንግግር እንዲኖር ማረግ ለምን አልፎ መከረ የሚለው ጥያቄ ግልጽ አለ። አቶ ሙሉጌታ አረጋዊ የህግ ባለሙያ ናቸው ማብራሪያቸውን ይዘናል። የህዝብ አስተያየትም በየስፍራው እየደወልን በለፍ ተቀደም ሰብስበናል። ክለኛ ሰላም እስከሚሰስም መጠበቅ ነበረባቸው። በሃይማኖትም በዘርም በምን በምንም በኩልነት መስም ቢሆን ነው የምንጠብቀኛ መብታችን እንዲጠበቅ ማለት ነው። ችግና አሁን ባለው ነባሪ ሁኔታ በማሰርና በመንገብ እጠጥላለሁ የሚል ከሆነ እሱ አዋጭ አይሆንም። ሀዘኑማ፣ ገሪቷ መሪ ማጣቷ ምንድን ነው የሚሻለው? እንግዲህ ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን አድማስ ተሻገሩ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከድርጅት መሪነት መንበራቸውና ከጠቅላይ ሚኒስትርነት ስልጣናቸው የስልጣን መልቀቂያ ጥያቄ ማቅረባቸውን ይፋ አድርገዋል። የስልጣን በገዛ ፈቃዴና ፍላጎቴ ነው የሚለቀው ያሉት አቶ ኃይለማርያም ምክንያቱን ሲገልጹ በሀገሪቱ ለተከሰተው ችግርና የፖለቲካ ለመረጋጋት የተያዘውን ጥረት ለማገዝና የመፍትሄው አካል መሆን ስለማስፈለጉ እንደሆነ አስታውቀዋል። አቶ ኃይለማርያም በዛሬ ዕለት በሰጡት መግለጫ መልቀቂያቸውን ለኢፌዴሪ የሕዝብ ተወካዮች ምክር ቤት ማስገባታቸውንና ምክር ቤቱም ጥያቄያቸውን ይቀበላል ብለው እንደሚያምኑ ገልጸዋል። ከደህዴን ሊቀመንበርነት ለመነሳት ለንቅናቄው ስራ አስፈጻሚ ኮሚቴ ጥያቄ አቅርበው እንደተቀበላቸውና ይህም ለማዕከላዊ ኮሚቴ ቀርቦ ይጸድቃል ብለው እንደሚጠብቁ ነው የተናገሩት። ከኢህአዴግ ሊቀመንበርነት ለመነሳትም ለግንባሩ ምክር ቤት መልቀቂያ ማስገባታቸውን አስታውቀዋል። የስልጣን ሽግግር እስከሚደረግ ድረስም በስራቸው እንደሚቀጥሉ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ገልጸዋል። የሀገሪቱ ሕዝቦች በተለይ ደግሞ ወጣቶች ሀገሪቱ የምትታወቅበትን ሰላምና ልማት ለማስቀጠል የድርሻቸውን እንዲወጡ አደራ አስተላልፈዋል። የመወሰኛው ምክር ቤት ዛሬ በበርካታ የኢሚግሬሽን ማሻሻያ ህጎች ላይ ድምጽ ይሰጣል ተብሎ ይጠበቃል። ህጎቹ ያለመኖሪያ ፈቃድ ወደ ዩናይትድ ስቴትስ የገቡ ስደተኞችንና የድንበር ተንነት ጥበቃን የሚመለከት መሆኑም ታውቋል። ትላንት ረቡዕ ወደ አስራ ስድስት ሴናተሮች ለእነዚህ ህጋዊ ላልሆኑ ስደተኞች የዜግነት መብት የሚያሰጥ ስምምነት ላይ እንደደረሱም ተገልጧል። አንድ የፍሎሪዳ ሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እስካሁን በታወቀው አሀዝ መሰረት አስራ ሰባት ሰዎች ምክንያት የሆነው ግለሰብ ዛሬ ለመጀመሪያ ጊዜ ፍርድ ቤት እንደሚቀርብ አስታወቀ። የደቡብ አፍሪካ ምክር ቤት ዛሬ ሀሙስ ሲሪል ራሞፋሳን የሀገሪቱ ፕሬዚዳንት አድርጎ በኦፊሴል ሰይሟል። የዚምባብዌ ፕሬዚዳንት ሮበርት ሙጋቤን ለረጅም ዘመን አመራር የተቃወሙትና በስልጣንም እንዲለቁ በመታገል ይታወቁ የነበሩት ተቃዋሚ ሞርጋን ቻንጌራይ አርፈዋል። ዜናዎቹ እነዚህ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድረጋው አብረን ካድማ ስንሻገር እንላችኋለን። ጋቢና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከድርጅት መሪነት ሊቀመንበርነታቸውና ከጠቅላይ ሚኒስትርነት ስልጣናቸው ለመልቀቅ ጥያቄ ማቅረባቸውን ይፋ አደረጉ። የጠቅላይ ሚኒስትሩ የስልጣን መልቀቂያ ጥያቄ 180 አባላት ባሉት የኢህአዴግ ምክር ቤት ስብሰባ ውሳኔ እንደሚያገኝ ተስፋቸውን ገልጸዋል። ተተኪ የሚመረጥበት አሰራርም እንዳለ መንግስቱ እያስታወቀ ነው። ከድርጅት መሪነትና ከስልጣናቸው ለመልቀቅ ያቀረቡት ጥያቄ የሀገሪቱ ችግር መፍትሄ አካል ለመሆን ስለፈለጉ መሆኑንም ጠቅላይ ሚኒስትሩ ጨምረው ገልጸዋል። በተለይ የሀገሪቱ ወጣቶች፣ በጠቅላላ ደግሞ የሀገሪቱ ህዝቦችንም አደራ አቅርበዋል። መለስካቸውማ ዝርዝሩን ከአዲስ አበባ ልኳል። ዛሬ ከቀትር በኋላ በተለያዩ የመንግስትና መንግስታዊ ያልሆኑ መገናኛ ብዙሀን እንደተሰራጨው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኢህአዴግ ሊቀመንበርነት ስፍራቸውና ከጠቅላይ ሚኒስትር ስልጣናቸው ለመልቀቅ የሚጠይቅ ማመልከቻ ይመለከታቸዋል ላሏቸው አካላት አስገብተዋል። ጠቅላይ ሚኒስትሩ የገዢው ግንባር የኢህአዴግ ሥራ አስፈጻሚ ኮሚቴና የአገሪቱ ፓርላማ ጥያቄያቸውን በአዎንታዊ መልኩ እንደሚመልሱላቸው ያላቸውን እምነት አስታውቀዋል። ይህን ጥያቄያቸውን በአሁኑ ወቅት ለምን እንዳቀረቡ ሲገልጹም እነዚህን ጥያቄዎች ያቀረብኩበት ዋናው ምክንያት በሀገራችን ዘላቂ ሰላም እንዲረጋገጥ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ። ከዚህ ቀደም በዘመነ ኢህአዴግ ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ህልፈተ ሕይወት በኋላ የተደረገውን ሰላማዊ የስልጣን ሽግግር የሚያስታውስ በሚመስል አነጋገርም የሚከተለውን ብለዋል። ድርጅትና መንግስት ሰላማዊ የስልጣን ሽግግር በማድረግ በሀገራችን ዳግም ታሪክ የሚሰራበት ወቅት ነው ብዬም አምናለሁ። በዚህ መሰረት እንደተለመደው ሁሉ ይሄ የሰላማዊ ሽግግር የሚደረግና እኔም በተራዬ የቀድሞ ጠቅላይ ሚኒስትር ተብዬ የሚጠራበት ሁኔታ ይፈጠራል ብዬ እተማመናለሁ። ጠቅላይ ሚኒስትር ኃይለ ማርያም በዚህ ንግግራቸው ሀገሪቱ አሁን ያስፈልጓታል የሚሏቸውን የለውጥ መስኮችንና አቅጣጫዎችንም ጠቁመዋል። ሀገራችን የጀመረችው ፈጣን የልማት እንቅስቃሴ በለጋ ደረጃ ያለ ዴሞክራሲ እንዲጎለብት ለማድረግ የመድብለ ፓርቲ ዴሞክራሲ ስርዓታችን ይበልጥ መጎልበት ያለበት እንደሆነና የፖለቲካ ምኅዳሩ ይበልጥ መስፋት እንዳለበት አምናለሁ። ለዚህም ኢህአደግ እና መንግስት የጀመራቸው ስራዎች ተጠናክረው መቀጠል ያለባቸው እንደሆነ በጽኑ እንደዚሁ አምናለሁ። በመጨረሻም ጠቅላይ ሚኒስትሩ አሁን አገሪቱ ያለችበት ሁኔታ አስከፊ እንደሆነ ገልጸዋል። አሉ ያሏቸውን ጉድለቶች ለማረምና በድርጅትና በመንግስት የተጀመሩ ለውጦች ናቸው ያሏቸውን ከግብ ይደርሱ ዘንድ በተለይ ለወጣቶች በአጠቃላይም ለህዝብ የአደራ መልእክታቸውን አስተላልፈዋል። አሁን ሀገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይህን አሳሳቢ ሁኔታ ለመቅረፍ መላው የሀገራችን ህዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻልና የመከባበር ሁኔታ እንዲቀጥል አብሮነታችን እንዲጎለብት እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ንግግራቸው ለጥያቄዎቻቸው መልስ የሚሰጡት የኢህአዴግ ሥራ አስፈጻሚ ኮሚቴና ፓርላማው መቼ እንደሚሰበሰቡ የጠቆሙት ነገር የለም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን አስተያየቶቻችሁን ላኩልን። ጥያቄዎችም ካሏችሁ ጥያቄዎቹን አንሱ። የጠቅላይ ሚኒስትር ኃይለማርያም ደሳለኝን ጥያቄ እንዴት ታዩታላችሁ? ቀጣዩ እርምጃስ ምን መሆን አለበት ትላላችሁ? ፌስቡክ አት ቪኦኤ ማሪክ ላይ አስተያየትም ጥያቄም ላኩልን። ወደሚቀጥለው ዘገባችን ነው የምናልፈው። ከኢትዮጵያ መንግስት ቃል አቀባይ አቶ ነገሬ ሌንጮ ደግሞ የሚሉትን እንሰማለን። በቅድሚያ የኢትዮጵያ መንግስት የሚሰጠው አስተያየትና አካተውም የመሪ አመራረጥ መንገዱን ያስረዱናል። ሰለሞን አባተን ያነጋገራቸው እንግዲህ ይሄ ዜና ትክክል ነው። ክብር ጠቅላይ ሚኒስትር ሀይለማርያም ደሳሌኝ የስራ መልቀቂያ አስገብተዋል። ይህ ማለት ግን አሁን ስራ አቁመዋል ማለት አይደለም። በሀገሪቷ ህገ መንግስት መሰረት እንዲሁም ደግሞ ሀገሪቷን የሚመራው ፓርቲ የራሱ አሰራር አለው። በዛ መሰረት ምክቡ ጠቅላይ ሚኒስትራችን ለብሔራዊ ድርጅታቸው አስገብቷል። ከዛም ደግሞ ለኢህአዴግ ስራ አስፈጻሚ ኮሚቴ በማስገባት ይህን ተቀባይነት አግኝቶ ለወደፊት ደግሞ እንደዚሁ ሂደቱን ጠብቆ የኢህአዴግ ምክር ቤት በሚሰጠው ውሳኔ መሰረት ወደ ፓርላማ ሄዶ አስፈላጊው ሂደት ይቀጥላል ማለት ነው። ስለዚህ ይሄ እንዲሁ በአንድ ሌሊት የመጣ ጉዳይ አይደለም። እንደምታወቀው የኢህአዴግ አገሪቷን የሚመራው መሪ ፓርቲ ባለፈው ለአስራ ሰባት ቀናት ጥልቅ ውይይት ካደረገ በኋላ እያንዳንዱ አራቱ ብሔራዊ ድርጅት ውስጣቸውን እንዲፈትሹ አቅጣጫ ያስቀመጠበት ሁኔታ አለ። አራቱም ብሔራዊ ድርጅቶች በሀገሪቷ ውስጥ ያለውን ሁኔታ በመፈ ፈተሽ ለወደፊት ደግሞ የተሻለ ሁኔታ እንዲፈጠር አቅጣጫ በተቀመጠው መሰረት ሁሉም ስራውን እየሰራ ነው የቆየው ስለዚህ አሁን ኢህአዴግ ህዝቡ ለሚያነሳው ለየትኛው ጥያቄ ተገቢ ምላሽ እንዲሰጥና የሀገራችን የተጀመረው እድገት የሀገር ልማት ተጠራቅቀው የሚቀጥልበት የሀገር ሰላም በተሻለ ሁኔታ የመረጋገጥበት ሁኔታ እንዲፈጠር መወሰድ ያለባቸው እርምጃዎች እንዲወሰዱ አቅጣጫ ተቀምጦ ነበረ። እንግዲህ ክቡር ጠቅላይ ሚኒስትራችን በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት ይቻላል በፈቃደኝነት ኃላፊነታቸውን ለመልቀቅ መጠየቃቸው፣ ይሄ በሀገሪቷ ታሪክ ትልቅ ነገር ነው ማለት ይቻላል። ምክንያቱም ዲሞክራሲ መገለጫው ተግባር ነው። ስለዚህ ስልጣን የያዘው ግለሰብም አጠቃላይ ፓርቲ የሀገሪቷ ሕዝብ ድምፅ በመስራት በመስማት ችግሮች ደግሞ መፍትሄ እንዲያገኙ በመወስን ለሕዝብ ቅድሚያ ለሀገር ሰላም ቅድሚያ መስጠት ትልቅ ነገር ነው እና ይሄ ፓርቲ ውስጥ ያለው ዲሞክራሲ እና መሪዎች ለሀገር ያላቸውን ፍቅርና ለህዝብ ያላቸውን ክብር የሚያሳይ ስለሆነ ሂደቱን ጠብቆ የሚሆነውን ደግሞ እናያለን ማለት ነው። ዶክተር ነገሪ እንግዲህ እንደገለጹልኝ እርሶ እንደው ድንገት ብድግ ብለው ያደረጉት ውሳኔ አለመሆኑን ጠቆም አድርገውልኛል። ይሄ ማለት አቶ ኃይለማርያም ደሳለኝ ተገፍተው ነው ማለት ነው ስልጣናቸውን እንዲለቁ የተደረገው? በገዛ ፈቃዳቸው ከሚለው ቅባት ውጭ አይደለም። እንደዛ ማለት ሳይሆን፣ ያው ዝርዝሩን እሳቸውም ፓርቲውም ወይ ደግሞ የኢህአዴግ በግልጽ ያስቀምጣል። ይሄ አስፈላጊው ዝርዝር ሂደቱን ጠብቆ የምንሰማ ሆኖ መነሻው ከእራስ ነው። ሀገሪቷ ውስጥ የነበሩትን ሁኔታዎች እናያለን። ኃላፊነት የሚሰማው ተጠያቂነት የሚሰማው መሪ የሚያደርገውን ነው ያደረጉትን እንጂ ተገብቶ አይደለም ማለት ነው። ግፊት ደግሞ ቢኖር ግፊት ከህዝብ ነው እንጂ ከተለየ ከሌላ አካል አይደለም። ይመጣው ህዝብን አክብሮ ያለውን ሁኔታ የተሻለ ያደርጋል ብሎ ካመኑበት በራሳቸው የሚያደርጉት ነው እንጂ አሁን ባለን መረጃ በሌላ አካል ተደፋፍቶ አይደለም እሺ መልካም እንግዲህ ይሄ የህዝብ ግፊት ነው ያሉትንም እንደው ለማንሳት ፈልጋለሁኝ አቶ ኃይለማርያም ወደዚያ ቢሮ አንድ ነገር የምን አንዳንድ ነገሮች ትክክለኛ ያልሆኔ ትርጉም እንድሰጣቸው አንፈልግም ይህንን ጉዳይ በተመለከተ ማንም ኢትዮጵያዊ ዜጋ ሀገር ውስጥ የሚሆን ውጭ ያለው ኢትዮጵያዊ ዜጋ እንደሚያየው ባለፉት ሁለት አመታት በኢትዮጵያ ውስጥ ብዙ ሁኔታዎች እንደነበሩ የሰው ህይወት ጠፋ እንደነበረ እንዲሁም ደግሞ ንብረት ሲወድም እንደነበረ ዜጎች ሲፈናቀሉ እንደነበረ እናውቃለን። እንግዲህ ይሄንን ለማስተካከል ብዙ እርምጃዎች ሲወሰዱ ቆይተዋል። ኃላፊነት በመውሰድ እነዚህ ችግሮች በእኛ አመራር ህክመት ነው የመጣው ብሎ መሪው ፓርቲ በተደጋጋሚ መግለጫ ሲሰጥ ነበር። መግለጫውን ተከትሎ ደግሞ ትልልቅ እርምጃ እርምጃዎችን እየወሰደ ነው። አሁንም ቃል እንደገባው እርምጃዎችን እየወሰደ እየቀጠለ ነው ያለው። ስለዚህ ግፊት በምንልበት ጊዜ ሀገር ውስጥ ያለውን ሁኔታ የሚያይ መሪ ሌላ ግፊት አለ ብሎ ትርጉም መስጠት አስፈላጊም አይደለም። ምክንያቱም የሰው ህይወት ማለት ቀላል አይደለም። እነዚህ ሁኔታዎች መቆም አለባቸው። ይህንን ለማስቆም ደግሞ የማይወሰድ እርምጃ የለም ማለት ነው። ምክንያቱም ይሄ በህዝብ የተመረጠ ፓርቲ ነው፣ በህዝብ የተመረጠ መንግስት ነው፣ በህዝብ የተመረጠ መሪና አመራር ነው ያለን እና ሁኔታዎችን በዚህ ሁኔታ ነው መረዳት ያለብን። አለኛ ህዝቡ ራሱ ሲያነሳቸው የነበሩ ጥያቄዎች አሉ። እያንዳንዱ ብሔራዊ ድርጅት፣ እያንዳንዱ የክልል አመራር ከነሱ የሚጠበቀውን እርምጃ እየ ወሰዱ ነው ያሉት። እና ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን ዲሞክራሲ ግንባታ ህዝባችን ትክክለኛ የሚገባውን መልካም መስተዳድር እንዲያገኝ አመራሮቻችን በራሳቸውም ላይ እየወሰኑ የህዝቡን ጥቅም በማስቀደም መፍትሄ ለማግኘት የሚወሰዱ እርምጃዎች እንደሆኑ መረዳት አስፈላጊ ነው። ዶክተር ነገሪ፣ ለመሆኑ የጠቅላይ ሚኒስትር ኃይለ ማርያም ስልጣን ለመልቀቅ ጥያቄ ማቅረብ ካቢኔውን የሚመለከት ነው? ካቢኔውን አብሮ ነው የሚለቀው ወይስ ብቻቸውን ነው የሚሄዱት? አሁን እኔ ሂደቱን ነገር ያለው እኮ ምናልባት ይሄ ጉዳይ አዲስ ስለሆነ ነው ትንሽ ሰውን የሚያደናግረው እንጂ ስራ ለማርቀቅ ከተጠየቀ በኋላ ወዲያውኑ ስራ አቁሞ ሄዳሉ ማለት አይደለም። እንደዛ ነው የሚለው ዜናውም፣ እንደዛ ነው የሚለው ዜናውም እንደዛ ነው መሰረት የምንሄድበት ሁኔታ አለ። ለምሳሌ የኢህአዴግ ሊቀመንበር የሚመርጠው ምክር ቤቱ በሚሰበሰብበት ጊዜ ከዚህ በፊት ሲደረግ እንደነበረው በምክር ቤቱ የሚመረጥበት ሁኔታ አለ። ያ ደግሞ ካልፈለገ አስቸኳይ ስብሰባ የሚጠራበት ሁኔታ አለ። በመደበኛ የሚገናኝበት ሁኔታ አለ። በዛ ሂደት ሁኔታዎች ሁሉ የሚያስፈልጉት ቦታቸውን የሚይዙበት ሂደት ነው የሚኖረው ማለት ነው። ስለዚህ አሁን ስራቸውን እየሰሩ ነው። ሂደቱን ጠብቆ ደግሞ አስፈላጊ ሁሉ ይደረጋል ማለት ነው። እስከ መቼ ድረስ ሲሆን ምናልባት ይሄ የጠቅላይ ሚኒስትሩ ጥያቄ እንደተንጠለጠለው የሚቆየው እንደተንጠለጠለ ይቆያል። አይደለም ያልኩት። አስፈላጊ ሆኖ ከተገኘ አስቸኳይ ስብሰባ በመጥራት ምክር ቤቱ የኢህአዴግ ሊቀ መንበር የሚመርጥበትና ጠቅላይ ሚኒስትር በሕጉ መሰረት ሕገ መንግስታችን መሰረት የሚሰየምበት ሁኔታ ይኖራል። ያንን ደግሞ አሁን መረጃው እጅ ላይ ስላልደረሰ ያንን ብንጠብቀው ይመስለኛል። ፌስቡክ አት የማሪ ላይ አስተያየቶቻችሁ እየደረሱን ነው። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ደብዳቤ ማስገባት አስመልክቶ አስተያየቶቻችሁ ደርሰውናል። አማን ተስፋ ቀጣዩ ጠቅላይ ሚኒስትር ለማ የሚሆኑ ይመስለኛል ብሏል። አዲስ ዲኤም ደግሞ በዚህ ሰዓት የሽግግር መንግስት ሊመሰረት ይገባል ብሏል ወይም ብላለች። ባዩሽ መላኩ ተግተን እንጸልይ የባሰ እንዳይመጣ የሚል መልእክት ነው ያስተላለፈችው። መቤት መኮንን ደግሞ አዲስ ምርጫ ይካሄድ ብላለች። እስቲ ሌሎቻችሁን ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን። ምንድን ነው መሆን ያለበት? ቀጣዩ የሀገሪቱ እጣ ፈንታ የፖለቲካ እጣ ፈንታዋ ምን ይሆናል ትላላችሁ? አስተያየቶቻችሁን አድርሱ። እናመሰግናለን። ወደ ቀጣዩ ዘገባችን ነው የምናልፈው። የጠቅላይ ሚኒስትሩ ስልጣን መልቀቅን አስመልክቶ የሕግ ባለሙያው አቶ ሙልጌታ አረጋዊ ማብራሪያ ይሰጡናል። ጽዮን ግርማናት ያነጋገረቻቸው። ኢትዮጵያ ውስጥ ፓርላሜንታዊ ስርዓት ነው ያለው። አሁን ፓርላሜንታዊ ስርዓት ውስጥ ጠቅላይ ሚኒስትሩ ሳያን በፈቃድ የለቅቅ ያለ ብሎ የመልቀቂያ ደብዳቤውን ማቅረብ ያለበት ለፓርላማ ምክንያቱም ፓርላማ ነው መጨረሻ ላይ ጠቅላይ ሚኒስተሩን ጠቅላይ ሚኒስትር አድገው የሚመርጠውና የሚሾመው። ስለዚህ የጠቅላይ ሚኒስትሩ ተጠሪነት በህገ መንግስት መሰረት ለፓርላማ እንጂ ለፓርቲ ጠቅላይ ሚኒስትሩ ምንድነው የሚሉት የስራ መቀቀያ ደዛዳቸውን ለኢህአዴግ ምክር ቤት አቅርበዋል። ምክር ቤቱ ገና ያየዋል አላየውም እና አይቶ አልወሰነም። ሶ ምክር ቤቱ አይቶ ይወስናል። ከዛ በኋላ ወደ ፓርላማው ቀርበው ፓርላማ ይወስናል ነው የተባለው። አሁን እዚህ ጋር ግልጽ ያልሆነው ለምንድነው ጠቅላይ ሚኒስተሩ ምክር ቤቱ አይቶ ጉዳያቸው እስኪወስን ድረስ ያልጠበቁት ለምንድን ነው? የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን በኢትዮጵያ ህዝብ መናገር የፈለጉት ለምን? አንደኛውን ምክር ቤቱ ከወሰነ በኋላ ወደ ፓርላማ ቀርበው ጉዳያቸው ፓርላማ ወዲያውኑ ተሰብስበው አይቶ ወዲያውኑ ጥያቄያቸውን ተቀብለው ሌላ ጠቅላይ ሚኒስትር ወዲያውኑ መርጦ የተረጋጋ አይነት ሽግግር እንዲኖር ለማድረግ ለምን አልተሞከረም የሚለው ጥያቄ ግልጽ አይደለም። ሌላው ግልጽ ያልሆነ ምንድን ነው ጠቅላይ ሚኒስተሩ መልቀቂያ አከብዳለሁ ግን፣ ሌላ ጠቅላይ ሚኒስተር እስኪሾም ድረስ እኔ ሥራዬ ላይ እቆያለሁ። አንም ቢሆን ፓርላማ በፍጥነት የኢህአደግ ምክር ቤትም ይሁን ፓርላማ ቶሎ ብሎ በፍጥነት ዛሬ ሆኖ ማለት ነው ተሰብስበው ለምን ጠቅላይ ሚኒስተር መምረጥ እንዳልቻሉ ግልጽ አለ ምክንያቱም የስልጣን ክፍተት መኖር ያለበት እንኳን ችግር አለበት፣ ሀገር በጣም ሰላማዊ የሆነ ሀገር የስልጣን ክፍተት መኖር የለበት ኖር ማለት ነው። ያሉት እሳቸው የብሔራዊ ምንድ ነው የዲፌንስ ፎርሱ ኮማንደር ኢን ቺፍ ናቸው። ዋና ጠቅላይ ጦር አዛዥ ናቸው። አንድ ችግር ቢሰጠር አስተማማኝ መሪ መኖር አለበት። አቶ ምልጌታ፣ ይሄ ይሄ ክፍተት እዚህ ጋር የተፈጠረው ክፍተት ለምሳሌ ጠቅላይ ሚኒስትሩ እስከሚመረጥ ድረስ ስልጣን ላይ ቆያለሁ እያሉ ነው ማለት፣ ስልጣን ላይ መኖራቸውን እየተናገሩ ነው። ምርጫ እስከሚደረግ ድረስ ይሄ ክፍተት ምን ሊፈጠር ይችላል የሚለውን ነገር የሚያመላክተው ነገር አለ። አዎ፣ ምክንያቱም መሪው ማን እንደሆነ መታወቅ መቻል አለበት። እሳቸውን መሪ አይደለሁም እያሉ ነው መሪ መሪነትን በ ፈቃዲ ለቅቅ ያለሁ እያሉ አሁን ሌላ ጠቅላይ ሚኒስትር ሲመጣ ብቻ ነው የምቆየው። ሰው እራሳቸው ወደ ጊዜያዊነት ቀይረዋል ማለት ይሄ፣ ለሚሰማው ሰው መሪ አዳን ብለሽ ሙሉ በሙሉ አሽሞፈሽ ታወሪበት ሰዓት አይደለም። ምክንያቱም ፓርላሜንታዊ ስርአት ስለሆነ ወዲያውኑ አዲስ መሪ መተካት ነበረበት፣ አዲስ ጠቅላይ ሚኒስትር መመረጥ መቻል ነበረበት። ሰው ለምንድነው ፓርላማ ተሰብስቦ ሌላ ጠቅላይ ሚኒስትር መምረጥ አልቻለም? ምንድነ ኢህአዴግ ጉባኤ አይ ኢህአዴግ ምክር ቤት ተሰብስበው የእሳቸውን የስራ መልቀቅ መልቀቂያ ጥያቄ ተቀብለው ሌላ ሌላ የኢህአዴግ ባሪ ለምን መምረጥ አልቻለም? ዛሬው ነው ማለት ነው። እና ያ ምን ይሰጥሻል? ምንድን ነው ያልገባን ነገር አለ፣ ማናቀው ነገር አለ፣ ምን እየሆነ ነው? ምን እየተደረገ ነው? ብለሽ እንድታስቢ እስከምናደረግሽ እንደሱ አይነት ሀሳብ ደግሞ ባለው ጠውስ ላይ ያለ መረጋጋት ይፈጠር ስለሚችል እንደዛ እንዲሆን አትፈልጊም። ኖርማሊ እንደዛ መሆን የለበትም ወይም የሚመረጥ ነገር አይደለም። ትራንዚሽን የስልጣን ለውጡ ከአንድ ጠቅላይ ሚኒስትር ወደ ሌላ ጠቅላይ ሚኒስትር ስልጣን ሲሸጋገር በተቻለ መጠን ፈጣንና ስሙዝ ቢሆን ነው ኖርማሊ የምትመርጡ፣ ካልሆነ ግን ሰው ለግምት ስለሚዳረግ የተያዩ ወገኖች የተያየ ነገር ማሰብ ይችላል። እሱ ለመረጋጋት ጥሩ አይደለም። ስልጣኑን ወታደራዊ መንግስቱ የመቆጣጠር አዝማሚያ ሊኖር ይችላል ወይስ ለዛ እድል የሚፈጥር ክፍተት ሊሆን ይችላል ሊሆን ይችላል ሊያጋጥም ይችላል። ዛሬ አሁን እዚህ ከተማ ውስጥ እየተወራ ያለው አስቸኳይ ጊዜ አዋጅ ሊታወጅ ይችላል የሚል ነገር አለ። አሁን አስቸኳይ ጊዜ አዋጅ ማንም ያውጀው፣ ለምሳሌ ጠቅላይ ሚኒስትሩ ከስራ በፈቃዴ ቀለው ብለዋል። ኦፍ ኮርስ ተቀባይነት አግኝቶ የመጨረሻ ውሳኔ ያልተወሰነ ግን፣ የአስቸኳይ ጊዜ አዋጅ መታወጅ ካለበት ማን ነው የሚያውጀው? ምክንያቱም ጠቅላይ ሚኒስትሩ ከወረዱ፣ ካቢኔያቸውን ፈተና ላይ ያለው ማለት ነው። ጠቅላይ ሚኒስትር የሌለው ካቢኔ ነው የሚሆነው። ስለዚህ ምንድን ነው የሚሆነው? ወርዳለሁ ብለው ሲያበቁ ወርዳለሁ ካሉ በኋላ የሚያውጁት ስቴት ኦፍ ኢመርጀንሲ ነው የሚሆነው ማለት ነው። ያ ደግሞ እንዳልኩሽ ቅድም መተማመንን አይፈጥርልሽም፣ ኮንፊደንስ እንዲኖር አያደርግም። እና እንደሱ እንዲሆን አትለም ሰው ለምን እነዚህ ክፍተቶች ለምን እንዲኖሩ ተፈለገ የሚለው አንዳንድ ነገር እንድታስብ ያረግሻል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲመጡ ወደ ስልጣን ሲመጡ ካቢኔያቸውን አዋቅረዋል። እሳቸው ከስልጣን ሲለቁ የዚህ የካቢኔ እጣ ፋንታ ምንድን ነው የሚሆነው ካቢኔያቸውን ምንድን ነው የሚገጥመው? አውቶማቲካሊ እሳቸው ሲወርዱ ካቢኔቸውም ሥራውን ያቆማል። ምክንያቱም ካቢኔ ተጠሪነቱ ለጠቅላይ ሚኒስትር፣ ስለዚህ ጠቅላይ ሚኒስተሩ ሲያቆሙ ሌላ ጠቅላይ ሚኒስትር መጥቶ የራሱ ካቢኔ ነው የሚሰጠው፣ ወይም የነበረው ካቢኔ የኔን ካቢኔ ይሆናል ብሎ እንደገና አቅርቦ ፓርላማ ያጠርቅለታል ማለት ነው። አዘርዋይዝ ጠቅላይ ሚኒስተሩ ሲወርዱ እሳቸው ያዋከሩት ካቢኔ ህጋዊ ሆነ። በጣም አመሰግናለሁ አቶ ሙልጌታ ጊዜር ስጥልኝ። አይሽ አስተያየቶቻችሁ እየደረሱን ነው። ፌስቡክ አትቪ አማሪክ ላይ ጋሻው ምስጋናው ሀገራዊ እርቅ ባስቸኳይ ይደረግ፣ ሁሉም ያገባናል የሚል ሁሉ ምክንያቱም እንድንፈርስ የሚፈልጉ ጠላቶች ስላሉን አሳስቡልን አደራ። ይህ ዝም ብሎ የሚታለፍ አይደለም። ትላልቅ ሰዎች ያስፈልጉናል ብሏል። ዌክአፕ ፌስቡክ አት ቪኦኤ አማሪክ ላይ በአስቸኳይ ህዝባዊ መንግስት ይመስረት፣ ስርነቀል ለውጥ እንጂ ጥገናዊ ለውጥ ህዝቡ አይፈልግም የሚል አስተያየት ሰጥቷል። አሁን ደግሞ መስታወት አረጋ ወደ ተለያዩ የአገሪቱ ክፍሎች ደውላ የጠቅላይ ሚኒስትሩን የስልጣን መልቀቂያ ደብዳቤ አስመልክቶ የህዝብ አስተያየት ሰብስባለች። በጣም ሀብን ተሰምቶኛል፣ ምክንያቱም ያው ጠቅላይ ሚኒስትሩ ከለቀቁ እኔ እሾማለሁ እኔ እሾማለሁ በማለት ብዙ ችግር ይፈጠራል ማለት ነው። ሰላማችንን እናጣለን። ስለዚህ በጣም ሐዘን ተሰምቶኛል። ከጅምሩም ስልጣኑ አልነበረውም፣ እስካሁንም ስልጣን አልነበረውም። ስለዚህ እንደውም ለሱ እስካሁን ታስሮ ስለነበረ ሌሎች እስረኞች ሲፈቱ አብሮ የተፈታ ያክል አይነት ስሜት ስማ ይበግላይ እንጅል እስካሁንም ስልጣኑን እሱ አልተጠቀመበትም። በሌሎች ስንባስ የተነፍስ ነበር ነው አይን ወይ ግን የእሱ መልቀቅ አንድ ለውጥ ነው። እንግዲህ መልካም ነገር ነው የምንጠብቀው። መልካም ነገር ቢሆን ደስ ይለናል። ወደፊት የሚመጣው ከዚህ በላይ የተሻለ ነገር ማለት ነው። አንዳንድ ነገሮች አሉ፣ እንግዲህ በስራ ሁኔታም በሁሉ ሁኔታም በአንዳንድ ቦታ ብዙ ነገር አለ። ብዙ ነገር የኑሮ ውድነትም አለ፣ ግን ብዙ ነገር አለ። ከድሮ አሁን ማለት ነው። ከድሮ አሁን ደግሞ የተሻለ ነገርም አለ። ለምሳሌ ሁሉ ነገር ቀጥሏል። በአሁን ዘመን ደግሞ እንዲ ይስተካከል ነው የምንጠብቀው እኛ። እንዲ ይስተካከላል አይስተካከለም፣ የሚስተካከል ሊሆን ይችላል ወይም ደግሞ ላይስተካከልም ይችላል። እኛ እንግዲህ ጥሩ ነገር ነው የምንጠብቀው እንዲስተካከል። እኔ በቃ እኔ የምፈልገው በቃ በእኩልነት መሳችን ተጠብቆ በሀይማኖትም በዘርም በምንም በምንም በቃ እኩልነት መስም እንዲኖር ነው የምንጠብቀው እኛ መብታችን እንዲጠበቅ ማለት ነው። ግን በቀጣይ ለኢትዮጵያ ለውጥ እንዲያመጣ የሚችለው አንደኛው ይህ የፌዴራል ስርዓቱም እነሱ በሚፈልጉት በዘወግ ማዋቀር ሳይሆን ሳይንሳዊ በሆነ መንገድ አዋቅሮ ህዝቡ በሚያምነው መንገድ ምናልባት ግን የጂኦግራፊ ቀለክመመት ባህሉ ምኑ ምኑም ምትጠፍ አስገድቶ በሱ ማይስማማ ከሆነ ግን ስለ ሬፈረንደም እስከ ማድረስ የሚደርስ አሁንም በማይረባ ፕሮፓጋንዳ የተራራቁትን ማህበረሰብ ማቀራረብ የሚችል ከሆነ ነሱ ባበቲ እስከ መጃንጓ ህልውና ሊኖረው የሚችለው ከዛ ውጭ ግን አሁን ባለው ነባሪ ሁኔታ በማሰርና በመግደል እቀጥላለሁ የሚል ከሆነ እሱ አዋጭ አይሆንም። ምክንያቱም በዚህ ምድር ላይ ሰውን በመግደል ሰውን በማሳደድ ረጅም ጊዜ ስልጣን የያዘ ሰው አልነበርም፣ ሊኖርም አይችልም። ህዝብ አያልቅም፣ ወንዝ ነው። በየጊዜው ይሞታል፣ ሌላ ይታካል የበለጠ እንደውም ወኔ እንዲኖረው እል ውስጥ እንዲጋባ ነው የሚያደርገው። እና በዚህ ረገድ እንደውም የኢህአዴግ መሰረታዊ ችግር ያለበት እና በአግባቡ ማይረዳ ነው የሚመስለኝ። እኛም አካባቢ እዚህ ላስታ ላሊበላ፣ ቡግናን ጨምሮ አሁን ላይ ውጥረት አለ። ኢህደግ ደርግን በገረሰሰበት ሰዓት ከፍተኛ መስዋዕትነት ከፍሏል። እዚህ አካባቢ ያለው ማህበረሰብ ቡግናም ለዚህም በቡግና ውስጥ ላይ ደባ የሚባል የብናደርገው መታሰቢያ ጭምር አለ ማለት በትግል ጊዜ የተሰዉ ቀዳሚ የማወድን ጭምር እየፈጨ በጭንቅላቱን በአህያውም እየተሸከመ የሽኛ ማህበረሰብ አብሮ የታገላቸውንም ጭምር አልሆነው። ስለዚህ እዚህ አካባቢ ተወልዶ ያደጉ አማራ በመሆናቸው ብቻ ታስረውብናለን። ስለዚህ በአሁኑ ሰዓት ሌሎች እስረኞች ተፈተዋል። እዚህ አካባቢ ያሉ ጀኔራሎች ሊፈቱበት የማይችል ምንም ግራውንድ አይኖርም። አሁን የእውነት ካለ ኢትዮጵያ ውስጥ ለስርዓቱም ተላላቂ የማይሆን የእውነት የህዝብ ድምፅ የሆነ ሰዓት ካለ እነዚህ ሰዎች መፈታት መቻል አለባቸው። ኧረ እኛማ በጣም ያዘን ነው ሀዘኑማ አገሪቷ መሪ ማራቷ ምንድን ነው የሚቻለው? እንግዲህ ይስክለኛ ሰላም እስከሚሰፍን መጠበቅ ነበረባቸው ብዬ ነው የማስበውን በፈቃደኝነት ቢሆንም ሰዓቱ አይደለም ብዬ ነው የማስበው። ምክንያቱም አሁን አገሪቱ ያለችበት ሁኔታ አልተረጋጋም፣ ብዙ ችግር አለ ሀገራችን። ስለዚህ ለዚህ ጊዜ ደግሞ ሌላ የሳቸው የመልቀቂያ ማስገባት ትንሽ አወዛጋቢ ሊሆን ይችላል ለህዝቡም ለእነሱም ጊዜ ነው የማስበው። ምከራው ምከራው ከሰማን በአበው ተረትህ ገንዘብ የሚገኘው به بار با مات، آلاچی مات هزبا، به እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ተጨማሪ አስተያየቶች አሉ? አዎ፣ በጣም በርካታ አስተያየቶች። ሀይሉ ጥበቡ አዲስ ምርጫ ያስፈልጋል ብሏል። ዮሴፍ አዲስም እንደዚሁ አዲስ ምርጫ እንዲካሄድ ነው የጠየቀው። አስተያየቶቻችሁን ፌስቡክ አት ቪዮ አማሪክ ላይ አድርሱን። ከአንድ ሰዓት በኋላ ደግሞ በቀጥታ በፌስቡክ የተለያዩ የኢትዮጵያ የተቃዋሚ ፓርቲ መሪዎችን እንደዚሁም የመንግስት ባለስልጣናትን የሚያወያይ ከእናንተ ጋር የሚያወያይ ዝግጅት አሰናድተናል። ከአንድ ሰዓት በኋላ ጠብቁ። ጥያቄዎቻችሁን ጻፉ። ከምሽቱ 3 ሰዓት ከ45 በኢትዮጵያ ሰዓት አቆጣጠር፣ አንድ ሰዓት ከ45 በዋሽንግተን ዲሲ ያን የጠብቁን። ስለ ተከታተላችሁ እናመሰግናለን፣ እናመሰግናለን። መልካም ምሽት። በነገ ጉዞ እንገናኛለን ወደ Kun Radio Sagali Amerikaati